The voice of America. የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሀገሪቱ ይበልጥ እንድትረጋጋና ወደ ተሻለ የለውጥ አቅጣጫ እንድትገባ የብሔራዊ አንድነት መንግስት በመስረት እንዲተባበር ለኢህአዴግ ጥሪ አቀረበ። አዲሱ ጠቅላይ ሚኒስትርም ለቃላቸውና ለህዝቡ ታማኝነታቸውን እንዲያሳዩ ሲል አሳስቧል። በፖለቲካ ምክንያት በትግራይ ክልል የታሰሩ ዜጎች እንዲፈቱም ጠይቋል። መለስካቸው አመሀ ዝርዝርን ይዟል። መድረክ አስራ ሁለተኛ ድርጅታዊ ጉባኤውን ባካሄደበት የክንውን መቋጫ ባወጣው የአቋም መግለጫው በአብዛኛው ያተኮረው በወቅታዊው የሀገሪቱ ፖለቲካዊ ጉዳዮች ላይ ነው። በኢትዮጵያ ዘመናዊነትንና ዴሞክራሲያዊ አስተዳደርን ለመትከል የተደረጉትን ትግሎች በመዘርዘር የተንደረድረው ይኸው መግለጫ ይህን ሀገራዊ ርእይ እውን ለማድረግ የተቃረቡ ግን ያመለጡ ድሎችን አስታውሷል። አሁን ተፈጥሯል ያለውን ዕድልም እንዳያመልጥ ያሳስባል። አክሎም ይህን ለማድረግ ገዢ ፓርቲ ኢህአዴግ ወደፊት መውሰድ ይገባዋል ያለውን እርምጃ ይዘረዝራል። መግለጫውን ያነበቡት የመድረክ አባል አቶ ወንድሙ ኢብሳ ነበሩ። ስለሆነም የእስካሁኑ የኢህአዴግ አገዛዝ እንደተለመደው ያለ ህዝባዊ ይሁንታና ይሉኝታ ለብቻው ኢትዮጵያን የመግዛት ካልሆነ ነው በስተቀር የመምራትና የማስተዳደር እድል እናድሉ ብሎም ብርቱ ጉልበቱ እንደላለና በዚህ ምክንያትም መልካም አስተዳደር ማስፈን እንዳልቻለ ራሱ ከማመኑና በአንደበቱም ከመመስከሩም በላይ በስከዛሬ ለተከሰቱት ችግሮች ኃላፊነቱን ወሰደ በመሆኑ ይህንኑ የወሰደውን ኃላፊነት ብሔራዊ አንድነት መንግስትን በመመስረት ለአራተኛ ጊዜ የመጣውን መልካም እድል እንዳይባክን አጥብቅን እያሳሰብን ጠቅላይ ሚኒስትሩ በበዓል ስመታቸው ላይ ባደረጉት ንግግር በገቡት ቃል መሰረት ቃላቸውን እንዲጠብቁ ለቃላቸውና ለሕዝባቸው ታማኝነታቸውን በተግባር እንዲያሳዩ መድረክ በብርቱ ያሳስባል። መድረክ በዚህ መግለጫው ላይ የጠቆመው ነገር ከኢህአዴግና ከመንግስቱ ጋር ለመደራደር የሚያስችሉትን ሀሳቦች በሰነድ መልክ ማዘጋጀቱን ጭምር ነው። በዚህ መግለጫው እንዳመለከተው መድረክ የሀገራችን የመንግስት አገዛዝ ወደ መንግስታዊ አመራር እንዲለወጥ ከዜሮ መነሳትም ሆነ ዝንፈታዊና ቅጽበታዊ ሽግግርን አይቀበልም ይላል። ባጭሩ አብዮታዊ ለውጥን አንፈልግም የሚል ይመስላል። በዚህ አኳያ በአጠቃላይ መድረክ ለሚፈልገው ለውጥ አመቺ ሁኔታን ይፈጥራሉ ያላቸውንና አሁን መደረግ አለባቸው ካላቸው ለውጦች መካከል የሚከተሉት ይገኙባቸዋል። አቶ ወንድሙ ይብሳ እንደ ፀረ ሽብር ህግ ያሉ አዋጆች እንዲታገዱ እንዲደረግ አበክሮ ይጠይቃል። የብዙሀን የመገናኛ የፕሬስ ብሎም የህትመት አዋጆች አደናቃፊ አንቀሶች ተነቅሰው ወጥተው በህገ መንግስት አንቀጽ 29 መሰረት በአስቸኳይ ተሻሽለው እንዲወጡ መድረክ በጥብቅ ይጠይቃል። የመንግስታዊ ያልሆኑ ድርጅቶች መያዶች አዋጅና አስቸጋሪና አደናቃፊ አንቀጾች ተነቅሰው ተሻሽለው እንዲወጡ መድረክ በጥብቅ ይጠይቃል። መድረክ ሀገሪቱ አሁን ካለችበት ሁኔታ በተረጋጋ መንገድ ሊያሸጋግር ይችላል ያለው የብሔራዊ አንድነት መንግስት ይቋቋም ሲል ምን ማለቱ እንደሆነ ይበልጥ ማብራሪያ እንዲሰጡኝ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርን ዶክተር መረራ ጉዲናን ጠይቄያቸው ነበረ። እርሳቸው እንደሚሉት መድረክ ያቀረበው አማራጭ በመሰረቱ አዲስ አይደለም። በ1997 የተደረገው አገር አቀፍ ምርጫ ከሽፎ ሀገሪቱ ወደ ቀውስ ስትገሰግስ ከቀውሱ ለመውጣት ቅንጅትና የኢትዮጵያ ዴሞክራሲያዊ ኃይሎች ኅብረት ያቀረቡት አማራጭ እንደነበረ ያስታውሳሉ። በወቅቱ ኢህአዴግ ይህንን አማራጭ አልተቀበለውም ይላሉ። የቅንጅት መሪዎችን ወደ ውህኔ ሲያወርዳቸው እኛም ምንም ትርፍ ያላገኘንበትን ፓርላማ ተቀላቀልን ሲሉ ያስታውሳሉ። ዛሬም ለተፈጠረው ሁኔታ ከቀረቡት አማራጮች አንዱ የጥገና ለውጥ ሲሆን፣ ሌላው ጫፍ ደግሞ ከዜሮ የሚጀምር የሽግግር መንግስት ነው። የመድረክ አማራጭ የሚነሳበት ከሁለቱ ጽንፎች መካከል ነው። ኢህአዴግንም ሊያቅፍ የሚችል የተቃዋሚ ኃይሎችንም ሊያስተናግድ የሚችል ዋስትና ለመስጠት የሚችል መንግስት ያስፈልጋል። ለኢህአዴግም፣ ለሀገሪቱ ሌሎች ኃይሎችም፣ ለህዝቡ የኔ ነው የሚለው አስተማማኝ የሆነ የሚያምኑበት መንግስት እንገባለን እንገባም ብሎ የሚያንገራግሩ ኃይሎችም የተሻለ ዋስትና የሚሰጥ ገዢው ፓርቲም ደግሞ እቃዎቻችሁን ጠቅልላችሁ ሂዱ ሳይሆን በዚህ ቦታ አላችሁ፣ እናንተም በምትቀጥለው ኢትዮጵያ ውስጥ ተገቢ ቦታ አላችሁ እና ይሄ በጅምላ በሞኖፖሊ ያዛችሁን ስልጣን አካፍሉ እና ሀገሪቷ ሁሉም ኃይሎች የሚሳተፉበት የተሻለ መረጋጋትና አስተማማኝ ሁኔታ እንዲፈጠር ከዛ ደግሞ አስተማማኝ ነጻና ፊታዊ ምርጫ እንዲካሄድ ለዚህ ነው ይህንን ያመጣ ነው። መድረክ በመግለጫው ካቀረባቸው ጥያቄዎች መካከል አንዱ የእስረኞች ጉዳይ ነው። እንደ መድረክ ከሆነ ዛሬም በኢትዮጵያ በአያሌ ስፍራዎች ብዙ በፖለቲካ ምክንያት በእስር የሚንገላቱ ዜጎች አሉ። መንግስት እነዚህም ሁሉ መፍታት በሀገሪቱ የተጀመረውን መረጋጋት ያጠናክራል። በተለይ ደግሞ በትግራይ ብሔራዊ ክልላዊ መንግስት የእስረኞች ፍች ጨርሶ አልተጀመረም ይላል። የአረና ትግራይ ለዴሞክራሲና ለዋላዊነት ሊቀመንበር አቶ አብርሃ ደስታ ይህንን ብለው ነበረ። በትግራይ ክልል የታሰሩ የፖለቲካ እስረኞች በተለይ የአረና አባላት እስካሁን አልተፈቱም። ለምሳሌ አምስት አባላት አሉን በአብይ ዓዲና በመቀሌ ከተማ እስካሁን አልተፈቱም። ከወልቃይት አካባቢም ከምዕራብ ትግራይ አካባቢም የታሰሩ አሉ። የኛ አባላት ባይሆኑም በፖለቲካ ምክንያት ነው የታሰሩ። እስካሁን አልተፈቱም። ከዛላምበሳ አካባቢ እንደዚሁም ገሩስናይ ከሚባል አካባቢ በኤርትራ አካባቢ ባሉ አካባቢዎችም ከተለያዩ የደምሂት የተለያየ የሌላ አሸባሪ ቡድን እየተባሉ እየታሰሩም አሉ። በጣም ብዙ አሉ፣ አልተፈቱም። በደምሂት ምክንያት ታስረው እዚ አዲስ አበባም አሉ፣ አልተፈቱም። ስለዚህ ከትግራይ የመጡ የፖለቲካ እስረኞች እስካሁን የተፈታ የለም። ስለዚህ እዚህ ተጨባጭ ቁጥር አለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአራት ድርጅቶች ስብስብ ነው። የኦሮሞ ፌዴራሊስት ኮንግሬስ፣ የሲዳማ አርነት ንቅናቄ፣ አረና ለዴሞክራሲና ለሉዓላዊነት እንዲሁም የኢትዮጵያ ማህበራዊ ዴሞክራሲ ደቡብ ህብረት አንድነት ፓርቲ የግንባሩ አባላት ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ